ኮንሶ ዛሬም አልተረጋጋችም። የመንግሥት ሹማምንት ሕዝቡ በሚቀጥሉት ቀናት ለስብሰባ እንደሚጠራ እያወጁ መሆናቸውን አንድ የኮሚቴ አባል ተናግረዋል። ትናንት ተገደሉ ከተባሉት መካከል የአንዱ ሰው ቀብር መከናወኑንም የኮሚቴው አባልና አንድ የቅርብ ዘመድ ለቪኦኤ ገልጠዋል። መንግስት ሁኔታዎች ተረጋግተዋል ነው የሚለው። መለስካቸዋማ ዝርዝሩን ይዟል። በደቡብ ብሔራዊ ክልላዊ መንግስት በኮንሶ ወረዳ አንዳንድ ቀበሌዎች ከጳጉሜ አምስት ሁለት ሺህ ስምንት ዓመተ ምህረት ጀምሮ የተቀሰቀሰው ግጭት አንዳንድ ቀን ቀዝቀዝ፣ ሌላ ቀን ደግሞ ጋል የሚል ቢመስልም አንድ ወጥ አዝማሚያ የሚያሳይ ሆኖ አልተገኘም። የኮንሶ ህዝብ ወክሎናል ከሚሉት ሀያ ሶስቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ በትናንትና ዕለት የመከላከያ ሰራዊት የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለት ቀበሌዎች ላይ የተኮሱት ሀያ ሶስቱ የኮሚቴ አባላትን ለመያዝ በሚል ምክንያት ወደ ቀበሌዎች ሲገቡ ህዝቡ የተቃውሞ ድምፅ በማሰማቱ ነበር ብለዋል። ዛሬም የመረጋጋት ምልክት አይታይም ይላሉ አቶ ገመቹ። የተረጋጋ ነገር የለም። በተለይ ትላንትናው ወቅትና ሞት ቁስለት በኋላ የተረጋጋ ነገር የለም። ምክንያቱም አሁን እነዚያ የቀሩት ሁለቱ ግለሰቦች ትላንትና ቆስሎ ሐኪም ቤት ከራት ዲስትሪክት ሆስፒታል ተኝቶ የነበረ ቁስሎች ከአቅማቸው በላይ ስለሆነ ወደ አርባ ምንጭ ሆስፒታል ተወስዷል። እነዚህም ያው ሞት አፋፍ ላይ እንደ የአሜሪካ ድምፅ ሬዲዮ ቀደም ሲል የደቡብ ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሃይረዲንን አናግሯቸው የችግሩ ምንጮች የራሳቸውን የኮንሶ ህዝብ ወኪሎች ነን ብለው የሚጠሩት ሀያ ሶስቱ ሽፍቶች መሆናቸውንና አሁንም በኮንሶ ነገሮች እየተረጋጉ መሆናቸውን ገልጸው ነበረ። ህዝቡ እነዚህ አካላት እስከ ዛሬ አፍነውናል፣ ገላውናል፣ በቃ ይብቃ። ስለዚህ መንግስት የለም ወይ? መንግስት ለምንድነው ገብቶ እነዚህ ላይ እርምጃ ማስደው እርምጃ ሊወስድ ይገባል ተብሎ ከወጣቶችም ከሴቶችም አጠቃላይ ከህብረተሰቡ ጋር ውይይት እየተደረገ ነው። ይህ ሲባል አጠቃላይ ሁሉንም እዛ ኮንሶ ላይ ያለውን ቀበሌ ሁሉ ጨርሰናል ማለት አደለም። በየቀኑ በየቀበሌው ውይይት እየተደረገ ህብረተሰቡ የወጡትም ወደ አካባቢያቸው እንዲመለሱ እየተደረገ ያለበትና በጉዳዮች ላይ መግባባት እየተደረሰ ነው ያለው ያው ሰላም የማስጠበቁ ስራ አሁን ኦልሬዲ ያቋረጠውም ሲቪል ሰርቫንትም ካለ ወደ ስራ እንዲገባ ጭምር እድሎች ተፈጥረዋል። በአቶ ገመቹ አስተያየት አለመረጋጋቱ ሌላው ምንጭ የመንግስት ስራ በዚህም አማካይነት ለህዝብ የሚቀርቡ አገልግሎቶችን ለማስጀመር መንግስት እየወሰደ ነው ያሉትን እርምጃ ነው። በትናንትና ውነት የመንግስት ሰራተኞችን ስራ ግቡ ብለው ሰርተው እንደነበረና ና ሰራተኞች እንዳልገቡ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ስራ ለማስገባት ሙከራ አድርጓል። ትናንት በነበረው ግጭት ሳቢያ ሕይወት ማለፉ ይታወሳል። በዕለቱ ሕይወታቸው ካለፈ ሁለት ሰዎች የአንዱ ማለትም የአቶ ሳጎያ ቹቻ የቀብር ስነ ስርዓት ዛሬ መፈጸሙን ወንድማቸው እንደሆኑ የሚናገሩት አቶ ካምቢሮ ጋሜ ኦርማሌ ለቪኦኤ ተናግረዋል። አቶ ገመቹ በዚህ ዙሪያ ያለውን አጠቃላይ ሁኔታ አብራርተውታል። በትናንትናው ዕለት ከሞቱት ሁለት ሰዎች መካከል የአንዱ አስከሬን ተገኝቷል። ሰፈሮች ስለገደሉት የቀብር ስነ ስርዓቱ ዛሬ ተፈጽሞለታል። የሁለተኛው ሟች አስከረን ከሰፈር አውጥቶ ሰዎችን ሲያባርሩ ስሸሽ መንገድ ላይ በጤት መጥተው ስለገደሉት ወደ አሁን በሽራ ጠቅልሎ የወሰዱት የሆነ አንድ ቦታ ላይ አስቀምጦ ነበር። ሰዎች አስከረንን ለመውሰድና ለመለየት ፈልጎ ቢጠጉም ያው አፈራርቶ ስለመለሱ ማግኘት አልተ የት ጋር እንዳስቀመጡት ወይ ደግሞ እንደ ጣሉት አይታወቅም። በሚቀጥሉት ቀናት በአካባቢው የሚፈጠረውን ሁኔታ ተከታትለን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ